ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ ወታደሮች በቅርቡ ከሶማሊያ እንደሚወጡ ታወቀ፣ ኢትዮጵያ የሄግ ልጅን ጉዳይ እንድትሸመግል ሱዳን መጠየቋ ተገለጸና የፕሬስ ችግር በአፍሪቃ የሚሉት ርዕሶች ነው ዛሬ የምንመለከተው። በሶማሊያ ከአልቃይዳ ጋር ከተሳሰረው የእስላማዊ አማጽያን ቡድን ጋር ሲዋጉ የቆዩት የኢትዮጵያ ወታደሮች በቅርቡ ወደ ሀገራቸው እንደሚመለሱ ጠቅላይ ሚኒስትር መለስ ዜናዊ ባለፈው ማክሰኞ መናገራቸውን አሶሺየትድ ፕሬስ የተባለው የዜና አገልግሎት ገልጿል። በአሁኑ ወቅት በኢትዮጵያ ቁጥጥር ስር ያሉት የሶማሊያ ክልሎች ከቡሩንዲ፣ ከኬንያ፣ ከጅቡቲና ከሩዋንዳ ለተላኩ ወታደሮች እንደሚረከቡ ጠቅላይ ሚኒስትር መለስ መግለጻቸውን ጋዜጣው ጠቁመዋል። ቡሩንዲ፣ ኬንያና ጅቡቲ በሶማሊያ የአፍሪካ ህብረት ሰላም ጠባቂ ኃይል አባላት የሆኑ ወታደሮች አሏቸው። ሩዋንዳ በአሁኑ ወቅት በሶማሊያ ወታደሮች የሏትም ይላል የዜናው አገልግሎት። የኢትዮጵያ ወታደሮች ሶማሊያ የገቡት በያዝነው ዓመት መጀመሪያ ላይ ማለት በጥር ወር ሲሆን፣ ተልኮው የአልሸባብ አማጽያንን በመዋጋት ረገድ በጣም ጥሩ ውጤት አስገኝቷል ሲሉ ጠቅላይ ሚኒስትር መለስ እንደተናገሩ አሶሽትድ ፕሬስ ጠቅሷል። ጠቅላይ ሚኒስትሩ የኢትዮጵያ ወታደሮች ከሶማሊያ የሚወጡበትንና ክልሎቹ የሚረከቡበትን ጊዜ ለይተው አልገለጹም። በሶማሊያ የተገባበት ዓላማ የሶማሊያውን የሽግግር መንግስት ለመርዳትና የአልሸባብ አማጽያንን ለማዳከም ነበር፣ ይህም ስኬት አግኝቷል ሲሉ ጠቅላይ ሚኒስትሩ በሀገሪቱ ምክር ቤት እንደተናገሩ የዜናው አገልግሎት ጠቁሟል። ጠቅላይ ሚኒስትሩ አያይዘውም አልሸባብ በርካታ ህይወቶችን ያጠፉ ከባድ ጥቃቶች በኢትዮጵያ ወታደሮች ላይ ፈጽም ያለሁ እያለ ቢያወራም የኢትዮጵያ ወታደሮች በሶማሊያ ብዙም የገጠማቸው ወታደራዊ መቋቋም አልነበረም ብለዋል። ኤርትራን በሚመለከት ደግሞ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ አትገባም በማለት ጠቅላይ ሚኒስትሩ ለሀገሪቱ ምክር ቤት እንደተናገሩ አሶሽየትድ ፕሬስ የዜና አገልግሎት አስነብቧል። የሱዳን ፕሬዝደንት ዑመር ሐሰን አልበሽር ሄግሊጅ የተባለችውን በነዳጅ ዘይት ሀብት የበለጸገችውን ከተማ በሚመለከት ከደቡብ ሱዳን ጋር የተፈጠረውን ውጥረት በማርገብ ረገድ የኢትዮጵያን እርዳታ እንደሚፈልጉ ሱዳን ትሪቡን ጋዜጣ ዘግቧል። የሱዳኑ ፕሬዝደንት አማካሪ ሙስጣፋ ዑስማን እስማኤል ባለፈው ረቡዕ ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር ተገናኝተው ከፕሬዝደንት አልበሽር የተላከ ደብዳቤ እንዳስረከቧቸው ጋዜጣው ጨምሮ ገልጿል። ሚስተር እስማኤል ከአፍሪካ ህብረት ኮሚሽን ሊቀመንበር ዣን ፒንግ፣ ከአፍሪቃው ህብረት የሰላሙን ሂደት በተግባር ላይ የሚያውል ከፍተኛ ደረጃ አካል ሊቀመንበር ታቦ ምቤኪና የአፍሪቃ ህብረት የሰላምና የጸጥታ ካውንስል ኮሚሽነር ራማዳን ላማምራ ጋርም ተገናኝተው ተነጋግረዋል። ሚስተር እስማኤል በካርቱምና በጁባ መካከል ስላለው ሁኔታ ለጠቅላይ ሚኒስትሩ ከገለጹ በኋላ በሄግ ልጅ ምክንያት የተፈጠረው ግጭት ሰላማዊ መፍትሄ እንዲያገኝ ኢትዮጵያ የተቻላትን ጥረት ሁሉ ታደርጋለች። ሀገራቸው የአፍሪቃ ኅብረት የተፈጠረውን ቀውስ ለመፍታት በሚያደርገው ጥረት እንዲገፋበት ትጥራለች ሲሉ ጠቅላይ ሚኒስትሩ እንደተናገሩ ሱዳን ትሪቡን ጋዜጣ ዘግቧል። በኒው ዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የወጣ በአፍሪቃ ስላለው የነጻ ፕሬስ ችግር የቀረበ ጽሑፍ ደግሞ የአፍሪካ ኢኮኖሚ እያደገ በሄደበት በአሁኑ ወቅት በነጻ ፕሬስ ላይ ጥቃት እየተፈጸመ ነው ይላል። የምዕራብ መንግስታት በአፍሪካ ዲሞክራሲ ላይ ባላቸው ምጸታዊ አመለካከት ምክንያት በልማት ላይ ያላቸውን ቅድሚያ በድህነት ቅነሳና በመረጋጋት ጉዳይ ላይ በማትኮር የፕሬስ ነጻነትን የመሳሰሉት የግለሰብ ነጻነት ከአጀንዳ ውጭ እንዲሆኑ አድርጓል። ይህም ፍጹማውያን ገዢዎች ጋዜጠኞችን እንዲያሳድዱ አመችቷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት የኢትዮጵያ መሪ መለስ ዜናዊና የሩዋንዳው ፖል ካጋሜ የፖለቲካና የማኅበራዊ ለውጥ ፈላጊዎች እየተባሉ ይሞገሱ ነበር። የምዕራቡ ዓለም አሁንም እነዚህን ሁለት መሪዎች እድገትና መረጋጋት በማምጣት ረገድ ያሞግሳቸዋል። ይህን ያደረጉት ግን በአብዛኛው በመላ ብሔራዊ ተቋማትና በፕረስ ላይ ከፍተኛ ቁጥጥር በማድረግ ነው ይላል በኒውዮርክ ታይምስ ጋዜጣ ላይ የወጣው የሙሐመድ ኪየታ ጽሑፍ። ቻይና ከአፍሪቃ ጋር ያላት ግንኙነት የምዕራቡን ዓለም ልቆ በሄደበት በአሁኑ ወቅት ከ200 በላይ የሚሆኑ የአፍሪቃ መንግስታት የፕረስ መኮንኖች ከ2004 እስከ 2011 ዓ.ም በነበረው ጊዜ በቻይና ስልጠና አግኝተዋል። ቻይናና የአፍሪቃ መንግስታት ፕረስ በከፋፋይ ጉዳዮች ላይ ወይም በአሉታዊ ዜናዎች ላይ ከማትኮር ይልቅ በጋራ ስኬቶችና መንግስት ህዝባዊ ድጋፍ እንዲያገኝ በማድረግ ላይ ማትኮር ይኖርባቸዋል በሚለው እምነት ላይ ይስማማሉ ይላል የመሐመድ ኬታ ጽሁፍ። ይህ በግልጽ የሚንጸባረቀውም በኢትዮጵያ እንደሆነ የጠቆመው የኬታ ጽሁፍ ከምዕራቡ ዓለም ከፍተኛ የልማት እርዳታ ተረካቢ ከሆኑት ሀገሮች አንዷ የሆነችው ኢትዮጵያ ትልቋ የንግድ ሸሪኳና ዋናዋ የውጭ ልማቷ ምንጭ ቻይና ናት ይላል። የኢትዮጵያ እስር ቤቶችም ልክ እንደ ቻይና በጋዜጠኞችና በተቃዋሚዎች የተሞሉ ናቸው፣ የሚነቅፉ ድረገጾችም ይታገዳሉ ሲል በኒውዮርክ ታይምስ ጋዜጣ ላይ የወጣው የመሐመድ ኬታ ጽሑፍ ተችቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።